የህዋ ሳይንስና በኢትዮጵያ እየተፈጠረ ያለው ጉጉት ከተቋቋመ አስር ዓመታትን ያስቆጠረው የኢትዮጵያ ስፔስ ሳይንስ ሶሳይቲ ከሌሎች መሰል ተቋማት ጋር እየፈጠረ ያለው ትስስር የ14 ሀገሮች ማስተባበሪያ የሆነ ክልላዊ የህዋ ሳይንስ ጽህፈት ቤት አዲስ አበባ ላይ እንዲቋቋም ምክንያት ሆኗል። ይህንን መነሻ ያደረገው እስክንድር ፍሬው ተከታዩን ዘገባ አልኳል። በህዋ ሳይንስ ዘርፍ የሚሰራው ዓለም አቀፉ የሥነ ፈለግ ኅብረት አይኤዩ 14 ሀገራትን የሚያስተባብር ክልላዊ ጽህፈት ቤት በአዲስ አበባ ለመክፈት ከኢትዮጵያ መንግስት ጋር ስምምነት የተፈራረመው ሰሞኑን ነው። የጽህፈት ቤቱ በአዲስ አበባ መከፈት ኢትዮጵያን ይበልጥ ተጠቃሚ ሊያደርግ እንደሚችል የኢትዮጵያ ስፔስ ሳይንስ ሶሳይቲ የቦርድ ሰብሳቢ የቀድሞው ከፍተኛ የመንግስት ባለስልጣን አቶ ተፈራዋልዋ ለጋዜጠኞች ገልጸዋል። ከተቋቋመ አስር ዓመታትን ያስቆጠረው ይህ ማህበር እስካሁን የተጓዘው የደጋፊዎቹን ያህል የተቺዎቹን ማስተያየት እያዳመጠ ነው። የሕዋ ሳይንስ ለኢትዮጵያ ሲሉ የሚጠይቁ አልጠፉም። ዘርፉን ከቅንጦት ጋር ያገናኙ አስተያየት ሰጪዎችም ለዚህ ሳይንስ የሚወጣው ገንዘብ ቅድሚያ ለሚሰጣቸው መሰረታዊ ጉዳዮች ሊውል እንደሚችል ያምናሉ። በዚህ ላይ ያላቸውን አስተያየት የጠየቅኳቸው የኢትዮጵያ ስፔስ ሳይንስ ሶሳይቲ የቦርድ ሰብሳቢ አቶ ተፈራ ዋልዋ ተከታዩን መልሰዋል። በዚህ ላይ ያለኝ አስተያየት በጣም አጭር፣ ግን እጅጉን ትልቅ ትርጉም ያለው ነው። የሕዋው ሳይንስና ቴክኖሎጂ እንዳልከው የበለጸጉ ሀገሮች የሚሰሩትና የሚጠቀሙበት ሳይንስና ቴክኖሎጂ ነው። የበለጸገ ሀገር የሚሰራው የቅንጦት ሳይንስና ቴክኖሎጂ ነው የሚል ግንዛቤ ነው ነግሶ የሚገኘው። ይሄ ግንዛቤ በመላው ዓለም ያለ ቢሆንም ደግሞ በእንደኛ አይነት ሀገሮች ላይ የባሰ መጥፎ ግንዛቤ ነው ያለው። እውነታው ግን የዚህ ሙሉ ተቃራኒ። ምን ማለት ነው? የህዋ ሳይንስና ቴክኖሎጂን ውጤት ሳይጠቀም ለአንድ ደቂቃ የሚቆይ የዓለም ህብረተሰብ ቤትን ቦታ ላይ የለም፣ ኢትዮጵያን ጨምሮ በአሁኑ በዚች ደቂቃ በዚህ ደቂቃ ስል በሰከንዶች ክፍል ፋይ እኔ ፍራክሽን ኦፍ ሰከንድ ሊሆን ይችላል። ልዩ ልዩ ክፍለ ኢኮኖሚዎች የዚህን ሳይንስና ቴክኖሎጂ ውጤት እየተጠቀሙ ነው። ቀላል ምሳሌ አሁን ማስቀመጥ ይቻላል። የአሁን የእኛ ባንኮች አለም አቀፍ የገንዘብ ሽግግር ላይ ነው በዚች ሰከንድ ውስጥ ያሉት፣ ልበት ወይም የኢትዮጵያ ቴሌኮሙኒኬሽን እነዚህ በሙሉ ስራቸውን በምን ይሰራሉ? በሰከንድ ክፍልፋይ ውስጥ የዓለምን ማንኛውንም ጥግ የሚገናኙት በሳተላይት ቴክኖሎጂ። ሳተላይት የህዋ ሳይንስና ቴክኖሎጂ ውጤት ነው። ስለዚህ ግንዛቤውና እውነታው ሙሉ ተቃራኒ ነው። ስለዚህ የመጀመሪያው የቅንጦት ሳይንስና ቴክኖሎጂ አይደለም። ሁለተኛ የበለጸጉ ሀገሮች ሳይንስና ቴክኖሎጂ ብቻ አይደለም። ሶስተኛው የበለጸገ ጊዜ ብቻ የሚሰራ ስራ አይደለም። በማንኛውም ጊዜ ማንኛውም ደሃ ሀገርም ሊሰራበት ሊማረው ሊመራመርበት የሚችል ሳይንስና ቴክኖሎጂ ነው በበጎ ፈቃደኞች የተጀመረው የኢትዮጵያ ስፔስ ሳይንስ ሶሳይቲ እንቅስቃሴ ዛሬ የመንግስትን ሙሉ ድጋፍ አግኝቶ ቀጥሏል ከዚህ በፊት ግን ስራውን በቀዳሚነት ሲያስተባብር ቆይቷል የትምህርት ሚኒስትር ዴኤታ ዶክተር ካባ ኦርጌሳ ለቪኦኤ እንዳሉት በዘርፉ እየተደረገ ያለው እንቅስቃሴ የሚደገፍና ከፍተኛ ጠቀሜታ ያለው ነው የስፔስ ሳይንስ ሶሳይቲ ከተቋቋመበት ጊዜ ጀምሮ ያው የትምህርት ሚኒስቴርም አካል ሆኖ ሲንቀሳቀስ የነበረው አሁንም እንዳየኸው አንዱ ፈራሚ ሆነው ነው ለዚህ ለአስትሮኖሚካል እንትኑም አንድ ላይ የሄደው። እንደምታወቀው እንግዲህ አገራችን በፈጣን እድገት ውስጥ ነው ያለችው። ይህንን ፈጣን ደግሞ ፍጥነቱን ጠብቆ እንዲሄድ የግድ ሳይንስና ቴክኖሎጂ ወሳኝ ነው የሚል አቅጣጫ ይዘናል። እንደ ትምህርት ፖሊሲም ታውቀ ከሆነ የስልጠና ሚክሳችንም ቢሆን ወደ ሰባ ሰላሳ ጊር አድርገናል። ምናልባት ይሄ ሰባ ከመቶ ሳይንስ ሰላሳ መቶ ማህበራዊ ሳይንስ ነው። አ ሰባ ከመቶ ሳይንስና ሳይንስና ቴክኖሎጂ እና 30 ደግሞ በማህበራዊ ሳይንስ እና ሂውማኒቲስ የሚለው ላይ ነው ማለት ነው እንዲመረቁ ተማሪዎች ከከፍተኛ ትምህርት ተቋማት ይሄ ማለት ምንድነው የኛ የኢኮኖሚ እድገት ከግብርና መሮ ወደ ኢንዱስትሪ በሚገባበት ጊዜ በገበያ ላይ አብዛኛው የሚፈልገው በሳይንስና ቴክኖሎጂ መሆኑን ነው የሚያሳየን። ና ይሄ የስፔስ ሳይንስ ቴክኖሎጂ ደግሞ በዚህ ውስጥ ትልቅ ሮል አለው ለምሳሌ የሳይንስን እድገት ለማፋጠን በምናደርገው ምርምር የስፔስ ሳይንስ እውቀት። ይግድ ይላል። ግብርናችን ላይ የሜትሮሎጂ እንትኖችን ለማየት ብንፈልግ እንደው በመሬት አካባቢ ያለው ነገሮች በሙሉ ለማወቅ ብንፈልግ በተለምዶ ሰማይ ውስጥ ያለው ከሰማይ በላይ ያለውን ማወቅ ከፈለግ የስፔስ ሳይንስ ይግድ ይላል። እሱን ሳናቅ ደግሞ መሬት ላይ ስላለው ነገሮች ብቻ በማሰብ ውጤታማ ስራ ማሳት ስለማንችል ለዚህ ለዚህ በጣም ይጠቅማል ብለን በዩኒቨርሲቲዎቻችንም የዚህ ማህበር አካል ሆኖ እንዲቀጥሉም አብረን ከነሱ ጋር እየሰራ ነው የቆየ ነው። ዶክተር ይባላል ስፔስ ሳይንስ ለኢትዮጵያ እንደ ቅንጦት የሚወስዱት ሰዎች አሉ። ይህን እንዴት ነው ማስታረቅ የሚቻለው? እንደዚህ አይነት አስተያየቶች ጥሩ ነው። እንግዲህ የማለት አሁን ወደ ትልቁ ስፔስ ሳይንስ እኛ የሮኬት ማምጠቂያ ምናምን ምናምን አይደለም ለጊዜው፣ የጀመር ነው ወደዛ መሄዳችን የማይቀር ነው ነገሩ። እኛም እናድጋለን። ስናድግ፣ ካደግን በኋላ አይደለም እንጀምረው፣ አሁንም በጎን ለጎን የምናደርጋቸው ምርምሮች በተለይ አሁን ላለው ኢኮኖሚ ይጠቅማሉ ብለን የምንገምታቸው ላይ እንሰራለን። እያደግን ስንሄድ ደግሞ በዛን ወቅት ለሚመጣው ኢኮኖሚ ደግሞ ይጠቅማል የሚለውን እንሰራለን። ስለዚህ የስፔስ ሳይንስ ስንል አሁን ስለ ናኖ ቴክኖሎጂ ስለምናምን ምን አይደለም ጭንቃችን ትንሹን የወሰድኩልህ ሜትሮሎጂ ብዬ የወሰድኩ ይሄ ለዛ ነው። ግብርና ምርታችን እናሳድጋለን ካል ሜትሮሎጂን በደንብ ካላወቅ ነው ማቀድም አንችልም፣ ውጤታማ ልንሆን አንችልም። በዚህ በዚህ ውስጥ ስፔስ ሳይንስ የራሱ ሮል አለው። በፊዚክስ ውስጥ የራሱ ሮል አለው። በኬሚስትሪ ውስጥ የራሱ ሮል አለው። በሁሉም ውስጥ የራሱ በዛ ልክ ያለውን የስፔስ ሳይንስ ግን ማወቅ አለብን፣ መገንዘብ አለብን። ወጣቶች ከትናንሽ ጀምሮ የዛን ልምድ እያገኙ መምጣት አለባቸው። ለወደፊት የምናስበውን ኢኮኖሚ ዛሬ ትናንሽ ልጆች ከዛሬ 10 15 በኋላ እዛ ወደምንደርሰው ስናስብ ደግሞ በደንብ ያስፈልገናል። ስለዚህ ዝግጅቱ ከራ ዛሬው መጀመር አለበት የሚል አመለካከት ነው ያለኝ እና ለቅንጦት ያለውን ፓርት አይደለም፣ አሁን እየተጠቀምን ያለ ነው። ለጊዜያዊ እድገታችን ሊጠቅሙን የሚችለውን እየወሰንን እየሰራንበት ያለ ነው። ዶክተር ካባ የስፔስ ሳይንስ ሶሳይቲው የኢትዮጵያ የተለያዩ ቴሌስኮፖችን ተክሏል። የተለያዩ ስራዎች እየሰራ ይሰራ ነው። ተነጥሎ ብቻውን ያለው ወይስ የትምህርት ተቋማት ያሉ ተማሪዎች፣ ለምሳሌ የተለያዩ ተማሪ ይሄዱ፣ ይጎበኙታል፣ ይማሩበታል። ምን ጥቅም እያገኙ ነው? አንድ ሁለት ብለን ገሩ አህ እንግዲህ መጀመሪያ ላይ ለመናገር ሞክሬ ነበር። የዚህ ስፔስ ሳይንስ ሶሳይቲ መጀመሪያ ሲቋቋም ለብቻው አልነበርም። አብዛኞቹ ዩኒቨርስቲዎቻችን የዚህ አካል ናቸው። እያንዳንዱ ዩኒቨርሲቲም ለዚህ እያዋጣ የሚማር ወደ ዩኒቨርሲቲ የሚሄደው ደግሞ ሌሎችን የሚያስተምር በኢንጦጦ ኦብዘርቫተሪ አለ። ገና ደግሞ ወደ ሰሜን አካባቢ የምናሰው ኦብዘርቫተሪዎች አሉ። እዛ እየሄዱ ምርመራቸውን እንዲሰሩ እንደዚሁም ደግሞ በጉብኝት መልክም ልምድ እንዲያገኙ አሁንም እየተደረገ ነው። ለወደፊቱም ይሄ የሚቀጥል ነው። ስለዚህ ዩኒቨርሲቲዎቻችን ከአሁኑ ጀምሮ የማህበሩ አካል ናቸው። የ14 ሀገራት ማስተባበሪያ የሆነ ጽህፈት ቤት በአዲስ አበባ መከፈቱ ለኢትዮጵያ ስፔስ ሳይንስ ሶሳይቲ እንቅስቃሴ እውቅና የሰጠ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ